ዶክተር ፍቅሩ ማሩ የታሰሩበት ምክንያት በይፋ እንደሚገለጸው የህክምና እቃዎቹን ህገወጥ በሆነ መንገድ ወደ ኢትዮጵያ ለማስገባት በሞከራቸው በሚል ነው። ከዚህ በፊት ጉዳያቸው በፍርድ ቤት ተይዞ ለችሎት የቀረቡ ቢሆኑም ውሳኔው ግን ለብዙ ጊዜ ተላልፏል። ጊዜው በጣም የተራዘመባቸው ዶክተር ፍቅሩ በቅርቡ ለስዊድን ጠቅላይ ሚኒስትርና ለስዊድን የውጭ ጉዳይ ሚኒስትር አንድ ደብዳቤ ልከዋል። ዶክተር ፍቅሩ በደብዳቤያቸው እንደገለጹት የኢትዮጵያ የህግ አሰራር ኢፍትሐዊና አስከፊ እንደሆነ ለሁሉም ግልጽ ነው ስዊድን በዓለም ደረጃ በዲሞክራሲያዊነቷና በፍትሐዊ አሰራሯ የምትታወቅ አገር ሆና ሳለ ለአንድ ዜጋዋ መብት እንዴት መከራከር እንደሚያቅታት ለእኔ እንቆቅልሽ ነው። እንድታግዙኝ እና ከእስር እንድታስፈቱኝ በአክብሮት እማጸናለሁ ይላል። በስዊድን አገር የምትኖረው የዶክተር ፍቅሩ ማሩ ልጅ ኤሚ ፍቅሩ የሚከተለውን አስተያየት ሰንዝራለች። ሁኔታው በለስላሳ የአሸዋ ክምር ውስጥ እንደ መስመጥ ያህል ነው። ከላይ ለመተንፈስ ያህል እንደ መቆየት ነው። ወደ ኢትዮጵያ ሲሄድ ሁኔታው የተሻለ ይሆናል ብዬ ገምቼ ነበር። ሆኖም የበለጠ የመስመጥ ያህል ነው የተሰማኝ፣ ስትል ኤሚ ተስፋ በቆረጠ አንደበት ገልጻለች። እስካሁን ድረስ በስዊድን በኩል የተደረጉ ሙከራዎች ምንም ውጤት አላስገኙም። ስለዚህ ጉዳዩ በከፍተኛ ደረጃ መታየት አለበት ትላለች። አባቴን ለማስፈታት ከዚህ በፊት የተወሰዱ እርምጃዎችና ሙከራዎች በቂ አልነበሩም። እንደሚመስለኝ የአባቴ ስሜት ከዚህ የተለየ አይደለም። ስለዚህ ጉዳዩ በከፍተኛ ደረጃ መታየት ይኖርበታል። ስዊድን ጉዳዩን በከፍተኛ ደረጃ ይዛ ትሠራበት ይሆን? የስዊድን ውጭ ጉዳይ ሚኒስተር ማርጎት ባልስትሮም ምላሽ የሚከተለውን ይመስላል። ዩ ተንጠልጥሎ የሚገኘው በኢትዮጵያ በኩል ነው። በእኛ በኩል የሚደረገውን ጥረት ሁሉ እያደረግን ነው። የሌሎች አገሮች የሕግ አሰራር እኛ በምንፈልገውና በምንጠብቀው ፍጥነት ላይሄድ ይችላል። ጉዳዩ ቶሎ እልባት ያገኝ ዘንድ ተስፋ አደርጋለሁ። የዶክተር ፍቅሩ ልጅ ኤሚ ግን ጉዳዩ ቶሎ እልባት ያገኛል ብላ አጠብቅም። እስካሁን ድረስ የታዩት ሂደቶች እንደሚያመለክቱት የፍርዱ ውሳኔ ብዙ ጊዜ ተላልፏል። አሁንም የመጨረሻው ፍርድ ቶሎ ይመጣል ብዬ አልገምትም። ዶክተር ፍቅሩ ማሩ በስዊድን ሀገር አሉ ከሚባሉት ጥቂት የልብ ስፔሻሊስት አንዱ ናቸው። በዚህ አገር ለ38 ዓመት ያህል ኖረዋል። ከተወሰነ ዓመታት በፊት በኢትዮጵያ አንድ ዘመናዊ የሆነ የልብ ሕክምና ሆስፒታል ከፍተው ነበር። እሳቸው ወደ እስር ከተወሰዱ በኋላ ሆስፒታሉ ከጥቅም ውጭ መሆኑ ይነገርለታል። ለዶቼ ቬሌ ለተጠናከረው ዘገባ ቴዎድሮስ ምሕረቱ፣ ስቶክሆልም፣ ስዊድን